በአማራ ክልል በተለያዩ ምክንያቶች ከመኖሪያ ቀያቸው ወደ ከተማ የሚገቡ ሕጻናት ቁጥር እየጨመረ ነው። የአማራ ክልል ሴቶች ሕፃናትና ወጣቶች ጉዳይ ቢሮ የጎዳና ተዳዳሪ ሕጻናትን ከሕብረተሰቡ ጋር በመነጋገር ወደ መጡበት እንደሚልክ ቢናገርም ወደ ከተማ የሚፈልሱ ሕጻናት ቁጥር ግን አሁንም አልቀነሰም። ሰሞኑን ከሰሜን ጎንደር ዞን አካባቢ ወደ ባህር ዳር የገቡ ሕጻናትን አግኝቼ ለምን እንደመጡ ጠይቄያቸዋለሁ ሞግስሜ ጋር

አባትህስ ስለ ምን አይረዳህም? አባቴ አባቴ እኮ ሊረዳኝ እንጀራ እናቴ ብሷ ደግሞ አትፈልግም። የለም ያስ፣ ስንት ዓመት ይሆናል? አስራ አራት መቼ ነው ደግሞ ተ አምባግሮክስ የመጀመሪያ ጊዜ ነው ስትወጣ፣ ወይስ ወጥተህ ታውቃለህ? አይ የመጀመሪያ። ለምን ወጣ? አባቴ ጋር ተጣልች። አራት አስራ ሦስት በአማራ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ የህጻናት መብትና ደህንነት ጥበቃ ዳይሬክቶሬት ዳይሬክተር አቶ አሻግሬ ዘውዴ ለዶቸ ቬሌ እንደተናገሩት የጎዳና ህጻናት ተመልሰው ወደ ከተማ እንዳይገቡና ሌሎችንም እንዳይስቡ የሚያስችል የተሀድሶ ማዕከል ለመገንባት ታቅዷል። የተሃድሶ መስጫ ማዕከል የለም። ልጆች ቢያንስ የተለያዩ የማህበራዊና ስነልቦናዊ ድጋፎችን አገልግሎቶችን እያገኙ ሁለት ሶስት ወር በማዕከል ቆይተው ስለ ጎዳና ህይወት አስከፊነት በዚህ መልኩ ጅማሮች ነበሩ። በቅርብ ሁለት ሶስት አራት ዙሮችን በዛ መልኩ እንትን ብለናል። አሁን እንደ ክልል በሁሉም ቦታ ማለት ይቻላል በዚህ መልኩ የተደራጀ የለም፣ ግን እንደ ክልል ቢያንስ አንድ ማዕከል ያስፈልገናል ተብሎ ነው የሚጠበቀው አንድ ማዕከል እንግዲህ የክልሉ መንግስት ጋርም ጥያቄም ቀርቦ አንድ የተሃድሶ መስጫ ማዕከል ማግኘት ማሰራት ከተቻለ እነዚህ የጎዳና ህይወትን አስከፊ ህይወት ውስጥ አውጥቶ ወደ ማህበረሰቡ እንዲቀላቀሉ እንዲዋህዱ የማድረግ ስራ የሚሰራበት ሁኔታ ነው ያለ እና ቢያንስ የተወሰኑ ቁጥር እንትሮች ያሉት የማይመለሱበት ሁኔታ የለም፣ ይመለሳሉ። በዛ መልኩ ነው። ግን ያንን ግን አጠናክረን የምንሰራበት ሁኔታ ይኖራል ብሎ ነው መውሰድ የሚቻለው ማለት ነው። በበጀት አመቱ ከ234 ሺህ በላይ በችግር ላይ ያሉ ህጻናትና ከ4600 በላይ የጎዳና ተዳዳሪ ህጻናትን የመለየትና የመመዝገብ ስራ መከናወኑን አብራርተዋል። በየአካባቢው የሚገኙ ግን ደግሞ በማንነታቸውና የችግሮቻቸውን አይነትና መጠን መረጃ ያላዝናቸውን በየደረጃ ያሉትን ባለሙያዎችና እንግዲህ በጎ ፈቃደኞችን በማሰማራትም በዋና ዋና መሰረታዊ መረጃዎች በተሰበሰበ መረጃ ወደ 234236 ያህል እንደዚህ ተጋላጭ ህጻናት የተለዩበት ሁኔታ ነው ያለ። 4635 ህጻናት የጎዳና ተዳዳሪ ህጻናት የተለዩበት ሁኔታ ነው ያለ። ለችግር ከተጋለጡት ህጻናት መካከል 150ዎቹን ለሀገር ውስጥ አሳዳጆች መሰጠት መቻሉንና በርካቶቹ ደግሞ የስፖንሰርሽፕ አገልግሎት እንዲያገኙ መደረጉንም ተናግረዋል። ፕሮግራም አለ እንግዲህ በስፖንሰርሺፕ ፕሮግራም በቋሚነት በየወሩ ክፍያ እየተከፈላቸው ትምህርታቸው እንዲከታተሉ ሊሆን ይችላል። አንዳንድ ያልተሟሏቸው ነገሮች እንዲሟሏቸው ለማድረግ ሊሆን ይችላል። ወደ 153461 በበጀት ዓመታችን ህጻናትን በስፖንሰርሺፕ ፕሮግራም ተጠቃሚ እንዲሆኑ የተደረገበት ሁኔታ ነው ያለን። ከተለዩ የጎዳና ተዳዳሪዎች መካከል 270 ህጻናት ወደ የቤተሰቦቻቸው መቀላቀል መቻላቸውንም አቶ አሻግሬ ተናግረዋል። የህጻናቱን ችግር በዘላቂነት ለመፍታት ከንግዱ ማህበረሰብ፣ ከባለ ሀብቱ፣ ከመንግስት ሰራተኛውና ከህብረተሰቡ ከ75 ሚሊዮን ብር በላይ መሰብሰሙንም አመልክተዋል። እንደዚሁም የ108 የመንግስት መስሪያ ቤት ሰራተኞች ከወር ደመወዛቸው እየቆረጡ 500 ህጻናትን ያለምንም ችግር የትምህርት ቤት ወጫቸውን እየሸፈኑላቸው እንደሆነ አስረድተዋል። አለም ነው መኮንን ለዲ ደብሊዩ ራዲዮ ባህር ዳር።